ይህ የአሜሪካ ድምጽ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 10 2017 ዓ ም ዝግጅታችን አሁን ጀመረ።

ቀየውን ጥሎ ወደ ሌላ አካባቢ ለመሰደድ የተገደደበት ሁኔታ ነው ያለው። ይሄ ማሳ በተገቢ መንገድ ምት ባለመስጠቱ እነዚህ ሰዎች ተጋላጭ ሆነዋል። አስቸኳይ ሰብአዊ ድጋፍ እንዲታበዙ ይገኝ ነው። እንግዲህ የጥናቱ ማጠቃለያ ማለት ነው። ቀደም ሲል የሰማችኋቸው ነዋሪዎችና ኃላፊዎች ችግሩን አስመልክቶ የተናገሩትን ነው። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል። ሰላም ጤና ይስጥልን አድማጮች፣ እንደምናመሻችሁ። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ ቆያለው። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ለአለም ዜናዎቹ እንግዱ ወልዴ እዚህ ስቱዲዮ አብሮኝ ይገኛል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን፣ በፌስቡክ ተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ እንጋብዛለን። አሁን በቅድሚያ ለዓለም ዜናዎቹ እንግድ ወልዴ። እንደምናመሻችሁ፣ ሶማሊያ የኢትዮጵያ ወታደሮች በህብረቱ ልዑክ ውስጥ የመካተታቸውን ጉዳይ መልሳ ለማጤን ዝግጁ መሆኗን አስታወቀች። ዶናልድ ትራምፕ ና ኢላን መስክ በአሜሪካ ምክር ቤት የቀረበውን በጀት በመቃወማቸው ሳይጸድቅ ቀረ። እንዲሁም ሩሲያ በዩክሬን ላይ ያሰበችውን ግብ እያሳካች መሆኑን ፑቲን ተናገሩ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። ሶማሊያ የኢትዮጵያ ወታደሮች በህብረቱ ልኡክ ውስጥ የመከታታቸውን ጉዳይ መልሳ ለማጤን ዝግጁ መሆኗን አስታወቀች። በጉዳዩ ላይ ለመናገር ፈቃድ ስላልተሰጣቸው ስማቸውን መግለጽ ያልፈልጉ አንድ ከፍተኛ የሶማሊያ መንግስት ባለስልጣን በተለይ ለቪኦኤ አፍሪካ ቀንድ እንዳስታወቁት የሶማሊያ መንግስት ለልኡኩ ኃይል ከሚያዋጡት ሀገራት ማለትም ዩጋንዳ፣ ኬንያ፣ ጅቡቲ ና ብሩንዲ ወታደሮችን መረከቡንና ማደላደሉን አስታውቀዋል። ሁለቱ ሀገራት አንዱ የሌላውን ሉዓላዊነት ምሉዕነት እንዲሁም የግዛት አንድነት እንደሚያከብር አንካራ ቱርክ ላይ ባለፈው ሳምንት በፈጸሙት ስምምነት አስታውቀው ነበር። ስምምነቱ በመፈጸሙም ሶማሊያ የኢትዮጵያ ወታደሮች በአዲሱ ልኡክ ውስጥ መካታታቸውን እንደገና እንደምታጤን ባለስልጣኑ ለቪኦኤ የአፍሪካ ቀንድ ክፍል አስታውቀዋል። ኢትዮጵያ ከሶማሊላንድ ጋር የፈረመችውንና የባህር ብርን የተመለከተውን የመግባቢያ ስምምነት የማትሰርዝ ከሆነ ወታደሮቿ ሀገሪቱን ለቀው እንዲወጡ ሶማሊያ ስትጠይቅ ቆይታ ነበር። ሶማሊያ ይህን ብትልም የኢትዮጵያ መንግስት ግን በሶማሊያ የሚገኙት ወታደሮቹ አልሸባብን መዋጋት እንደሚቀጥሉ ሲያስታውቅ ቆይቷል። የኢትዮጵያ ትኩረት አልሸባብ ላይ መሆኑን የኢትዮጵያው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በቅርቡ አስታውቀው ነበር የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቡድን በአካሄደው ስብሰባ አልሸባብ የደቀነው ስጋት እንደሚያሳስበው ገልጾ በሶማሊያም ሆነ በህብረቱ ኃይሎች ላይ የሚያደርሰውን ጥቃት አውግዟል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለልኡኩ የገንዘብ ምንጭ አማራጮችን እንዲያጤን የአፍሪካ ህብረት ጠይቋል። ተመራጩ ፕሬዚደንት ዶናልድ ትራምፕ እና ባለሀብቱ ኢላን መስክ በአሜሪካ ምክር ቤት በሁለቱ ፓርቲዎች ስምምነት ቀርቦ የነበረውን በጀት በመቃወማቸው ሳይጸድቅ ቀርተዋል። የወቅቱ የበጀት ዓመት ነገ አርብ ሌሊት ስለሚጠናቀቅ ከዚያ በፊት በምክር ቤቱ በጀት የማይጸድቅ ከሆነ በርካታ የመንግስት መስሪያ ቤቶች ስራ ሊያቆሙ ወይም አስፈላጊ ተብለው ከተመደቡ የመንግስት ሰራተኞች ውጪ የሆኑት ላልተወሰነ ጊዜ ወደ ስራ ላይገቡ ይችላሉ። ስራቸውን የሚቀጥሉትም ቢሆኑ በጀቱ እስከሚለቀቅ ካለ ደሞዝ ሊሰሩ እንደሚችሉ ታውቋል። ተመራጩ ፕሬዚደንት ዶናልድ ትራምፕ እና ተመራጩ ምክትል ፕሬዚደንት ጄዲ ቫንስ ትናንት በጋራ ባወጡት መግለጫ የቀረበው የበጀት ረቂቅ ወደ ዲሞክራቶቹ ፍላጎት ያጋደለ ነው በሚል ሲቃወሙ በመጪው የትራምፕ አስተዳደር የመንግስት መስሪያ ቤቶችን ብዛት፣ ፕሮግራሞችና ሰራተኞች ለመቀነስ የተቋቋመውን ቡድን የሚመሩት ከሚመሩት ቡድን ከሚመሩት አንዱ የሆኑት ባለ ሀብቱ ኢላን መስክ እጅግ የበዛ ወጪ የሚያስከትል ብለው የበጀት ሀሳቡን ውድቅ አድርገዋል። በጀቱን የሚደግፉ ሪፐብሊካን የምክር ቤት አባላት ከሁለት ዓመት በኋላ በሚደረገው ምርጫ መራጮች በድምጻቸው ሊቀጧቸው እንደሚችሉ ኢላን መስክ ዝተዋል። ሪፐብሊካን የምክር ቤት አባላት በበጀቱ ላይ እንደገና እንዲደራደሩ ጥሪ ያደረጉት ትረምፕ ያንን የማያደርጉ ከሆነ ሀገርን እንደ መክዳት ይቆጠራል ብለዋል። የፕሬዝደንት ጆ ባይደን የስልጣን ዘመን ከመጠናቀቁ በፊትም የአገሪቱ የእዳ ጣሪያ ከፍ እንዲል ትረምፕ ጠይቀዋል። የባይደን አስተዳደር የመንግሥት መስሪያ ቤቶችን የመዝጋቱን ሀሳብ ነቅፈዋል። ፕሬዚደንት ቭላዲሚር ፑቲን የሩሲያ ኃይሎች በዩክሬን ጦርነት ዋና ገባቸውን ለመምታት እየተቃረቡ መሆኑን በዓመታዊ ጋዜጣዊ መግለጫቸው ላይ ተናግረዋል። በጦር ሜዳ እንዳገኙ ለሚገልጹት የበላይነት አዲሶቹ የሩሲያ ሱፐር ሶኒክ ሚሳይሎች አስተዋጽኦ እንዳደረጉ አመልክተዋል። በመንግሥት ቴሌቪዥን ቀርበው ከሩሲያውያን ለቀረቡላቸው ጥያቄዎች መልስ የሰጡት ፑቲን የሀገራቸው ኃይሎች በሁሉም ግንባሮች ግስጋሴ እያደረጉ መሆኑን ተናግረዋል። ሁኔታዎች እየተቀያየሩ ነው። በየቀኑ በሁሉም ግንባሮች ግስጋሴ አለ ሲሉ አስታውቋል። ፑቲን ሩሲያ በምስራቅ ዩክሬን እንደ አውሮፓን አቆጣጠር ከ2022 ወዲህ በፍጥነት እየገሰገሰችና በርካታ ስፍራዎችን በመቆጣጠር ላይ በመቆጣጠር ስትራቴጂካዊ ጠቀሜታ ወዳላቸው ከተሞች በመቃረብ ላይ መሆኗን ምዕራባውያንና የሩሲያ ወታደራዊ ተንታኞች በመግለጽ ላይ ናቸው። ዩክሬን የሩሲያን ኩርስክ ክልል ይዛ መቆየቷን በተመለከተ ለቀረበላቸው ጥያቄ ሲመልሱም የዩክሬን ኃይሎች በእርግጠኝነት እንዲወጡ ይደረጋል ሲሉ ተደምጠዋል። የሩሲያ አዲስ ሱፐርሶኒክ ኦረሽኒክ ሚሳይሎች ከእይታ ውጪ ስለሆኑ መትተው ለመጣል እንደማይቻል ፑቲን ተናግረዋል። ሩሲያ የሰራቻቸውን እነዚህ ሚሳይሎች የዩክሬን ወታደራዊ ፋብሪካዎችን በመምታት ሞክራቸዋለች። በእነዚህ ሚሳይሎች ተጨማሪ ድብደባዎችን እንደሚያደርጉ የገለጹት ፑቲን የምዕራባውያን የመከላከያ መሳሪያዎች መጥተው ይጥሏቸው እንደው የሚታይ ይሆናል ብለዋል። በመጨረሻም በሰባት የአማዞን መጋዘኖች የሚሰሩ ሰራተኞች ከዛሬ ሐሙስ ጀምሮ የስራ ማቆም አድማ መጥተዋል። ሰራተኞቹ አድማውን የጠሩት አማዞን ባለፈው እሁድ ከቀጠሮ ተይዘውለት የነበረውን የአሰሪና ሰራተኛ ውል ድርድር ችላ ብለዋል በሚል ነው። በአድማው የሚሳተፉት በኒውዮርክ ካሊፎርኒያ ኢሊኖይ እና ጆርጂያ በሚገኙ የአማዞን የሸቀጥ ማከማቻና ማደራጃ መጋዘኖች የሚሰሩ ሰራተኞች መሆናቸው ታውቋል። አማዞን በበኩሉ አድማው በስራው ላይ ተጽዕኖ ይኖረዋል ብሎ እንደማይጠብቅ አስታውቋል። የሰራተኛ ማህበሩ በአስር የአማዞን መጋዘኖች የሚገኙ አስር ሺህ ሰራተኞችን እንደሚወክል አስታውቋል። አማዞን በአጠቃላይ በዋና ዋና ቢሮዎችና መጋዘኖች የሚሰሩ አንድ ነጥብ አምስት ሚሊዮን ሰራተኞች አሉት። ዛሬ አድማ የመቱት በሳን ፍራንሲስኮ ካሊፎርኒያ መጋዘን ውስጥ የሚሰሩ እንዲሁም በሌሎች አራት ግዛቶች ውስጥ የሚገኙና ሸቀጥ ለስርጭት በሚያዘጋጁ ጣቢያዎች ውስጥ የሚሰሩ መሆናቸው ታውቋል። በሌሎች ስፍራዎች የሚገኙ የአማዞን ሰራተኞችም አድማውን ለመቀላቀል ዝግጁ መሆናቸውን የሰራተኛ ማህበሩ አስታውቋል። ሸቀጡን የሚያጓጉዙ ሹፌሮች የኩባንያው ተቀጣሪዎች ሳይሆኑ ለሶስተኛ ወገን የሚሰሩ መሆናቸውን አማዞን ይገልጻል። የአክሲዮን ገበያ ዛሬ ማለዳ በተከፈተበት ወቅት የአማዞን ድርሻ በአንድ በመቶ ከፍ ብሏል። ክቡራትና ክቡራን፣ የምሽቱን ዜና በዚሁ አጠቃልላለሁ። ለቀሪ ዝግጅቶች ወደ ደረጀ ደስታ ምራቸዋሉ። እንግዶ ወልደን ለዓለም ዜናዎቹ አመሰግናለሁኝ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የዛሬ ሐሙስ ታህሳስ 10 2017 ዓ ም ስርጭታችንን ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብ ሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። የዌብና የማህበራዊ ድረገጽ አሰናጃችን አበባየው ገበያው ከኛ ጋር አለች። የፕሮግራሙ አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ዘገባችን እንለፍ። በአማራ ክልል በዋግ ህምራ ብሔረሰብ አስተዳደር ዞን በ2016-17 መህር ምርት ላይ በደረሰው የተፈጥሮ አደጋ ምክንያት ከ200 ሺህ በላይ ወገኖች አስቸኳይ የምግብ እርዳታ እንደሚያስፈልግ የዞኑ አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ አቶ ምረት መላኩ መላከ በዞኑ ባለፈው ክረምት በሶስት ደጋማ አካባቢዎች የደረሰውን የተፈጥሮ አደጋ ተከትሎ ከ14 በላይ መንግስታዊና መንግስታዊ ያልሆኑ ድርጅቶች ባደረጉት የምርት ግምገማ ጥናት 44 ሰዎች ሞተዋል ከ49ሺ ሄክታር መሬት ላይ በተዘራ ሰብል ላይ ጉዳት ደርሷል እንዲሁም 731 የቤት እንስሳት በጎርፍ መወሰዳቸው ተረጋግጧል ብለዋል። የዳህና ወረዳ ግብርና ጽህፈት ቤት ኃላፊ አቶ ዘነበ ማሞ በበኩላቸው የተፈጥሮ አደጋው ከ718 ሚሊዮን ብር በላይ የሚገመት ንብረት መውደሙን ገልጸው ትምህርታቸውን ያቋረጡ ተማሪዎችን ጨምሮ ከ10ሺህ በላይ ወገኖች አካባቢያቸውን ለቀው ተሰደዋል ብለዋል። በጎርፍ አደጋው ምክንያት ንብረታቸውን አጥተው ዘጠኝ ቤተሰባቸውን ይዘው ወደ አላማጣ ተሰደው የነበሩ አንድ አርሶ አደር ስራ በማጣታቸው ወደ ቀያቸው እየተመለሱ እንደሆነ ለአሜሪካ ድምፅ ተናግረዋል። አስቴር ምስጋናው ዝርዝር አላት። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ባለፈው ክረምት በሶስት ወረዳዎች በደረሰው የተፈጥሮ አደጋ ሰዎች መሞታቸውን፣ የቤት እንስሳትና ሰብል በጎርፍ መወሰዱን፣ ይህንን ተከትሎ የአካባቢው አርሶአደሮች ለከፋ ጉዳት መዳረጋቸውን በመንግስትና ግብረሰናይ ድርጅቶች የተደረገው የዳሰሳ ጥናት ማረጋገጡን የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ገልጿል። የጽህፈት ቤቱ ኃላፊ አቶ ምህረት መላክ ከአሜሪካ ድምጽ ጋር በነበራቸው ቆይታ ባለፈው ክረምት በነበረው የተፈጥሮ አደጋ በዞኑ ውስጥ በሚገኙ ሶስት ደጋማ ወረዳዎች ላይ ከፍተኛ ውድመት ደርሷል ብለዋል በደሃና ዝቋላና ጻግብዢ ወረዳዎች የደረሰው የጎርፍ የመሬት መንሸራተትና የበረዶ አደጋዎች ሰዎችን ገድሏል ማሳዎችንም አውድሟል። የደረሰውን ጉዳት መነሻ በማድረግ በዞኑ ውስጥ የሚገኙ ከ14 በላይ መንግስታዊና መንግስታዊ ያልሆኑ ድርጅቶች ከ49 ሺህ ሄክታር መሬት በላይ የተሸፈነው ሰብል ሙሉ በሙሉ መውደሙ በጥናታቸው ማረጋገጣቸውን አቶ ምህረት ተናግረዋል። ወደ አርባ አራት ሰዎች ተከዜ ላይ ጎርፍ የወሰዳቸውን ሰዎች ጨምሮ ወደ ሰባት መቶ ሰላሳ አንድ እንስሳቶች ከቦታ ቦታ ሲንቀሳቀሱ በጣም በርከት ያሉ የመስኖ መሰረተ ልማቶች ጨምሮ አጠቃላይ ተቋማት አምሳ አንድ አካባቢ ወደ ሁለት መቶ ሰባ አንድ የሚሆኑ የአርሶ አደር ቤቶች እነዚህም በንብረት ደረጃ ጎርፉም የመሬት መሸራተቱ አውዱሟለኝ እና መስከረም ሰባት ድረስ የዘነበሩ ዝናብ በጣም ከፍተኛ የሆነ በረዶ የጣለበት ስለነበረ እንደዞን ወደ አርባ ዘጠኝ ሺ አንድ መቶ ስልሳ አምስት ሄክታር መሬት ሰብሉም ከጥቅሞጭ ሆኗል። መሬቱም በጣም በአብዛኛው ቀጣይ ላይ ታረፍ ይችላል የሚል ማያተኞች ሪኮመንዴሽን አለ። በዚህ ማሳ ይሸፈን የነበረ ተጋላጭ ቁጥር ደግሞ ወደ ሁለት መቶ አርባ ሁለት ሺ አካባቢ ማህበረሰብ ይሄ ማሳ በተገቢ መንገድ ምት ባለመስጠቱ እነዚህ ሰዎች ተጋላጭ ሆነዋል። አስቸኳይ ሰብአዊ ድጋፍ

በዞኑ በተከሰተው የተፈጥሮ አደጋ ከፍተኛ ጉዳት በደረሰበት ዳህና ወረዳ በ16000 ሄክታር መሬት ላይ የሚገኝ ሰብል በጎርፍ በመወሰዱ ከ17000 በላይ ሰዎችን ለምግብ እጥረት ማጋለጡን ኃላፊው ተናግረዋል። በወረዳው የሚዛባ ቀበሌ አስተዳዳሪ እና የአምስት ልጆች አባት ቄስ አማረ ወዳጄ አንድ ሲያርሱበት የነበረ ከብትና ሰብላቸው በጎርፍ መወሰዱን ገልጸዋል። አክለውም ሁለቱ ልጆቻቸው ቀያቸውን ለቀው ለጉልበት ስራ ወደ አላማጣ መሄዳቸውን ገልጸዋል። ባለፈው ክረምት በጎርፍ መጥለቅለቅ ያው በረዶ ጥሎ ጎርፍ መጥለቅለቅ፣ የመሬት መንሸራተት ብዙ ሰዎች ቀያቸውን ለቀው በዋሻም ተሳዎች የጋማ ከፍትም የቀንድ ከፍትም የበግና ፍየል በጣም በከፍተኛ ህዝባችን ጭምር ሰውም ጭምር ሳይቀር ወደ አስራ ሁለት ሰው በጎርፍ ውዷል። ዛ በተረፈ ደግሞ ሰብል የሚባል በበረዶ እና በመሬት መንሸራተት ምንም ምርት ያልተገኘበት ሰብል የለም። አሁን ህዝባችን ተፈላሎ?

አሁን እንግዲህ በከተል ነው ጣፈንታችን አሁን ለምን ድምፅ ተቸግረን ያው በደግሞ ተቋማቶችን ደግሞ ሃይማኖት አባቶችን እና እነዛን ቦታዎች ያው ትቶ ለመሄድ ከበደን ዝም ብለን ያው ያለነበት ሁኔታ በጣም የከፋ ነው። የዋግምራ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላክ በዞኑ የደረሰውን ጉዳት ተከትሎ የክልሉ መንግስት ወደ ዞኑ ከላከው የእርዳታ እህል መካከል ሁለት ሺ ሰማኒያ ያህሉ መንገድ ላይ በመዘረፉ ለተጎጂዎች በበቂ ሁኔታ እንዳልደረሰ ገልጸዋል። በቀጣይም የአካባቢ ጥበቃ ስራ ካልተሰራ መሬቱ አስቸጋሪ እንደሚሆን ጠቅሰው ለአካባቢው ልዩ ትኩረት እንዲሰጠውም ጠይቀዋል። የደሃና ወረዳ ግብርና ጽህፈት ቤት ኃላፊ አቶ ዘነበ ማሞ በበኩላቸው የተፈጥሮ አደጋው ከ718 ሚሊዮን ብር በላይ በሚገመት መሰረተ ልማት ላይ ጉዳት አድርሷል። ከ10 ሺ በላይ ሰዎችም ቀያቸውን ለቀው እንዲሄዱ አድርጓል ብለዋል ዋናዎቹ ከስትራክቸር ወይም ከዚህ ከዋና ዋና ካፒታል ፕሮጀክቶች አኳያ የደረሰውን ጉዳት ወስደን ስናይ ወደ ሰባት መቶ አስራ ስምንት ሚሊዮን ሁለት መቶ ሰላሳ ስድስት ሺህ ስድስት መቶ ሀያ ዘጠኝ ብር ከአርባ አምስት ሳንቲም የሚጠጋ በመስኖ ዊርና ካናል በመንገድ በ እንስሳት እንዲሁም በሸት ሌሎች የትምህርት ቤትና ከንጹህ መጠጥ ውሃ እንዲሁም ከሃይማኖት ተቋማት አኳያ መሰረት አድርጎ ጉዳት አድርሶ ያለፈበት ሁኔታ ነው። ያለም ሰው ችግር ካለፈበት በኋላ ቀዩ ላይ ተረጋግቶ መቀመጥ አልቻለም። እንደ ጥቅል ወስደን እናየው ከስምንት ሺህ ዘጠኝ መቶ ስልሳ ሰባት በላይ ሰው ቀየውን ጥሎ ወደ ሌላ አካባቢ ለመሰደድ የተገደደበት ሁኔታ ነው ያለው። የእነሱ ብቻ አይደለም። ለምሳሌ ትምህርታቸውን አቋርጠው ስደት የሄዱ ወደ ሁለት ሺ ሰባት መቶ ሰላሳ አራት ተማሪዎች ትምህርታቸውን አቋርጠው ወላጆቻቸው ጋር ወደ ስደት ይሄዱ ይኖሩበት በነበረው ሚላዛ ቀበሌ የቤት እንስሳቸውና ሰብላቸው ሙሉ በሙሉ በጎርፍ በመወሰዱ ዘጠኝ ቤተሰቦቻቸውን ይዘው ወደ አላማጣ ሄደው የነበሩት አርሶ አደር አበሬት ተፈራ ስራ በማጣታቸው ከአንድ ወር ቆይታ በኋላ ወደ ቀያቸው እየተመለሱ እንደሆነ ተናግረዋል። ሁለት በሙሉ ቦታው ቢታይ የነበር ሀያ

ደክማና ያለችው እንግዲህ ሀገሬ ልሙት ብዬ ወደ ሀገሬ እየተመለስኩ ነው ያለ ባለቤቴ ጋር መክረን ወጣነ። ጎረቤቶች ተንገዋል። ሁለት ሰዎች ወደ አገዋ ሀገር ነው የሄዱት እነሱ እሻ ማናገኝ መንግስት የሚያነሳን እንደው መሬት ወዳለ የሚወስደን እንደው። ለተጨማሪ መረጃ ለአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል የእጅ ስልክ ላይ ብንደውልም ስልካቸው ባለመስራቱ ምክንያት ሀሳብ አስተያየታቸውን ማካተት አልቻልንም። በዋግ ምራ ዞን በ2015 16 መኸር ምርት የተከሰተውን የዝናብ እጥረት ተከትሎ በ26 ወረዳዎች ውስጥ የሚኖሩ ከ400000 በላይ ህዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገውና ከአንድ ሁለት ሚሊዮን በላይ እንስሳትን መኖ ሊቀርብላቸው እንደሚገባ ከዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ያገኘነውን መረጃ ጠቅሰን ባለፈው ዓመት መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የዛሬ ሐሙስ ምሽት ታህሳስ 10 2017 ዓ ም ስርጭታችንን ነው የሰማችሁት። የምሽቱን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። የኢትዮጵያ ድንበር ጥሰው የገቡ የተባሉ 44 ደቡብ ሱዳናውያን አርብቶ አደሮች መታሰራቸው ተገለጸ። የኢትዮጵያ ድንበር ጥሰው ገብተው ከብት ዘርፈዋል የተባሉ 44 የደቡብ ሱዳን አርብቶ አደሮችን ማሰሩን የፌዴራል ፖሊስ ኮሚሽን አስታውቋል። የዘረፏቸውን ከ200 በላይ ከብቶችን ማስመለሱና ለባለቤታቸው ማስረከቡንም ፖሊስ ገልጿል። ባለፈው አርብ ታህሳስ 3 ለቀን 2017 ዓ ም ተይዘው የታሰሩ እስረኞች ተይዘው ከነበረበት ከሱርማ ወረዳ ወደ ደቡብ ምዕራብ ኢትዮጵያ ክልል ማዕከል መዘዋወራቸውንም የኮሚሽኑ የሚዲያና ኮሚኒኬሽንስ መምሪያ ኃላፊ አቶ ጀላን አብዲ አመልክተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልከዋል። የኢትዮጵያን ድንበር ጥሰው ገብተው ከብት ዘረፉ የተባሉም አርባ አራት የደቡብ ሱዳን አርብቶ አደሮችን ባለፈው አርብ ታህሳስ ሶስት ቀን ሁለት ሺህ አስራ ሰባት ዓመተ ምህረት ማሰሩን የፌዴራል ፖሊስ የሚዲያና ኮሚኒኬሽን መምሪያ ኃላፊ አቶ ጀላን አብዲ ለአሜሪካ ድምፅ አስታውቀዋል። ባለፈው ሳምንት ውስጥ ነው ይህንን ተግባር የፈጸሙት። ወደ አርባ አራት ይሆናሉ እና ወዲያውኑ ኢትዮጵያ ፌዴራል ፖሊስ ተቆጣጥሮ ከብቶቹንም እንዲያስመልሱ ያደረገበት ህዝቃቸውንም ያስፈታበት ሁኔታ ነው ያለው። አንዳንድ ጊዜ የሚፈጠረው ነገር ምንድን ነው? እዛ አካባቢ ሰዎቹ የሚጠቀሙት ሲስትም አለ። ከኛ ፖሊስ መረጃ እንደደረሰኝ ምንድን ነው የወሰዱትን ላሞች ዝም ብሎ ወይም ከብቶች ሁኔታቸው እንዳይታወቅ፣ ሰውየው ለምሳሌ ባለንብረቱ እንዳያውቅ አንድ ምናምን የመቁረጥ የማስተካከል ስራ ሁሉ እንደሚሰሩ ነው። እንዳይታወቅ ያደርጋሉ ቀንዳቸውን እየቆረጡ ማለት። ድርጊቱ የተፈጸመው በኢትዮጵያ ውስጥ ውስጥ በመሆኑ ጉዳዩ በፌዴራል መንግስት የታየነው ያሉት አቶ ጄላን ተጠርጣሪዎች ተይዘው ከነበረበት ከሱርማ ወረዳ ወደ ደቡብ ምዕራብ ኢትዮጵያ ክልል ማዕከል ማረሚያም መዛወራቸውን አመልክቷል። ያው ሱርማ ነበሩ። ጠለት ምናምን ስለሚያስፈልግ ለሰዎቹ በክልሉ ተረክቦ ሰዎቹ ወንጀል ተግባር ቢፈጽሙም የሰውወት ስለሆነ ጉዳት እንዳይደርስባቸው ምግብ እንዲያገኙ ከራሱ ላሽን ቀንሰው ነው ሰራዊቱ እየቀለባቸው የነበረው። አሁን ግን ክልል ተቀብሎ ክልሉ ይህንን ድጋፍ እንደሚያደርግ የተገለጸው ድንበር ተሻጋሪ ወንጀል ስለሆነ ኢትዮጵያና በደቡብ ሱዳን መካከል ያለ ስለሆነ ጉዳይን እንደሆን ሊያደረግ ይችላል። ዋናው ነገር ግን ኢትዮጵያ ፌደራል ፖሊስ ክቡር ኮሚሽነር ጄኔራል ደመላሽ ገብረ ሚካኤልና ማኔጅመንታቸው ጉዳይ ጋር ሆነው በሚወስኑት ሁኔታ ነው ይታየ ጉዳያቸው። ድንበር ጥሰው ገቡ በተባሉ ግለሰቦች ተዘርፈው ነበሩ ያሏቸውም ከሁለት መቶ በላይ ከብቶችን ፖሊስ ማስመለሱና ለባለቤቶቻቸው ማስረከቡንም ገልጿል። ወደ ሁለት መቶ አካባቢ የሚሆኑ ናቸው፣ ሁለት መቶውም ተመልሷል። ተጠርጣሪዎችን የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልልና የአካባቢ ፖሊስ በመቀናጀት በቁጥጥር ስር ማዋላቸውን የተናገሩት ኃላፊውም ድርጊቱን ፈጸሙ የተባሉት ተጠርጣሪዎች ጠበቃ ይቀጠርላቸው አይቀጠርላቸውም አዲስ አበባ ከሚገኘው ኤምባሲያቸው ለማወቅና ምላሽ ለማግኘት ያደረግነው ጥረት አልተሳካም። ህጋዊ ሂደቱን በተመለከተ ጠየቅናቸው። የፌዴራል ፖሊስ የሚዲያና ኮሚኒኬሽን ኃላፊ አቶ ጀላን አብዲም ከፌዴራል ፖሊስ ኮሚሽንና ከውጭ ጉዳይ ሚኒስትር የተውጣጡም የከፍተኛ ባለስልጣናት ኮሚቴም ተቋቁማ ነው ያሉትም ግብረ ኃይል ተቋቁሞ በዛ ክቡር ኮሚሽነር ጀላን የሚመራ ግብረ ኃይል ተቋቁሞ በዛ የሚሰራ ይሆናል ግ የሁለት ሀገሮች ጉዳይ ስለሆነ ቅድም እንዳልኩ የውጭ ጉዳይ ኢንቮልቭ ያደርጋል። እንግዲህ በምን ሁኔታ እንደሚታይ ወደፊት የምናየው ይሆናል። ግብረ ኃይሉም የተቋቋመው ለዚሁ ነው። አገሪቱ ከደቡብ ሱዳን ጋር በምትዋሰንባቸውም በደቡብ ምዕራብ ኢትዮጵያ ክልልና በጋምቤላ ክልሎች ተመሳሳይ ወንጀሎች እንደሚፈጸሙ ገልጿል። እዛ አካባቢ እንደዚህ አይነት ከዚህ በፊትም ሀብቶች እንደዚህ ሄደው የመስረቅ የመዝረፍ ነገር ልክ ከዚህ በፊት ምን በጋምቤላ አካባቢ የሚታይ የነበረው አይነት ነው። እዛ ልጆች ሕጻናትን ጭምር ነው የሚገፉትና እዚህ ደግሞ እንደዛ አይነት ተግባር እንደሚፈጸሙ ነው መረጃ ያለው። የደቡብ ምዕራብ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አንድነት አሸናፊም ከተጠርጣሪዎቹ ጋር ሀያ አንድ የተለያዩ የጦር መሳሪያዎች መያዛቸውን መግለጻቸውን የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ አስታውቋል ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም። ካሜሩናውያን አገሪቱን ለሰባት ዓመታት በፕሬዝደንትነት የሚመራውን ፕሬዝደንት ለመምረጥ በመጪው ዓመት ወደ ምርጫ ጣቢያ ያምራሉ። በማዕከላዊ አፍሪካ አህጉር በምትገኘው ካሜሩን ከዚህ በፊት በተደረጉ ምርጫዎች ወቅት የሚሰራጩ ሀሰተኛ መረጃዎች በማህበራዊ ሚዲያ ጭቅጭቅ ፈጥረዋል። በመጪው ምርጫ ይህ እንዳይደገም ጋዜጠኞችና የሚዲያ ባለሙያዎች ቀድሞ ለመከላከል እርምጃ በመውሰድ ላይ ናቸው። ጆርጅ ዘካ ዳንሃቱ ከካሜሩን የላከውን ዘገባ ስመኝሽ ቆየ ታቀርበዋለች። በቡያ ከተማ የምትገኘውና በዲጂታል ሚዲያ ዘገባዎችን የምታቀርበው አምቦ ቫንሳሊዚ የካሜሩኑ ፕሬዚዳንት ፖል ቢያ ሞተዋል የሚለው ወሬ ድንገት በተሰማበት ወቅት የማህበራዊ ሚዲያውን በስልኳ ላይ እየተከታተለች ነበር። ወሬውን ለማጣራት ምንም አይነት መንገድ ባለመኖሩ መንግስት በይፋ የሚሰጠውን መግለጫ መጠበቅ ነበረባት። ፕሬዚዳንቱ ሞተዋል የሚለው ወሬ ሀሰተኛና ከንቱ ምኞት ነው ሲል መንግስት ባወጣው መግለጫ አስታውቋል። ለውጥ ብንፈልግም የማንንም ሞት አልመኝም። ካሜሩናውያን በመጪው ዓመት ምርጫ ለማድረግ እየተዘጋጁ በሚገኙበት በዚህ ወቅት ፕሬዝዳንቱን በተመለከተ እንደወጡት አይነት ሀሰተኛ መረጃዎች በተደጋጋሚ ሊወጡ እንደሚችሉ ይጠበቃል። ባታታ ቦሪስ ካሎፍ በቡያ የሲቢኤስ ሬዲዮ ጣቢያ ስራ አስኪያጅ ሲሆን ላለፉት አምስት ዓመታት መረጃን በማጣራት ላይ ሲሰራ ቆይቷል። እንደ አውሮፓውያን አቆጣጠር በ2018 በካሜሩን በተደረገው ምርጫ ሀሰተኛ መረጃ በፍጥነት ሲሰራጭ ታዝቧል። ይህም የተፈጠረው አስተማማኝ የሆነና ሀሰተኛ መረጃውን የሚመለከት መረጃ ባለመኖሩ እንደሆነም ይናገራል። ለመጪው ምርጫ ግን ድምጽ ሰጮች በመረጃ ላይ የተመሰረተ ውሳኔ ላይ እንዲደርሱ ትክክለኛ ሪፖርት ለማጠናቀር በዝግጅት ላይ ይገኛል። ምርጫን በተመለከተ ሊመጣ የሚችል ማንኛውንም ሀሰተኛ መረጃ ለመቀልበስ ዝግጅት አድርጌያለሁ። በቡያ ፖለቲከኞች አሉ፣ እናም መርሃ ግብሮች ላይ ያተኮሩ ውይይቶች ይኖራሉ። ጁድ ባኩ ደግሞ በቡያ የዲኤምአርቲቪ ዋና አዘጋጅ ሲሆን በሀሰተኛ መረጃ በታወከው ክልል ጣቢያው መረጃን በማጣራት ላይ ተሰማርቶ ቆይቷል። አንዳንድ ቡድኖች የማህበራዊ ሚዲያውን በመጠቀም ህዝቡን ሲያደናግሩ እንደነበር መታዘቡንም ይገልጻል። ላይንስ ቡድን በአፍሪካ ዋንጫ ለመወዳደር ወደ አይቮሪ ኮስት በሄደ ጊዜ ኒጂ ክሊንተን ከቡድኑ ወጥተዋል የሚል አልቧልታ መነሳት ጀመረ። ወሬውም በብዛት የሚያዛምቱት ደግሞ ተገንጣዮቹ ተዋጊዎች ነበሩ። ደግሞም ይህ የሚደረገው በስህተት አልነበረም። ስራዬ ተብሎ ታስቦበት ህዝቡን በሐሰት መረጃ ለማሳሳት ታቅዶ የተሠራ ሥራ ነው። ባተታ ቦሪስ ካሎፉ የካሜሩን ጋዜጠኞች ትክክለኛ ዘገባ ለማቅረብ ብዙ ችግር እንዳለባቸው ይናገራል። እንደ ምሳሌም በቂ ገንዘብ አለማግኘት፣ የደህንነት ስጋት፣ የመረጃ ተደራሽነት የመሳሰሉትን ችግሮች ጠቅሷል። ካሜሩን ውስጥ አሃዛዊ መረጃዎችን ጨምሮ መረጃ ማግኘት አስቸጋሪ ነው። የክፍለ ሀገር የትራንስፖርት ቢሮው ሄጄ በደቡብ ምዕራቡ ግዛት በተለይም የተመዘገቡ ተሽከርካሪዎችን ዝርዝር መረጃ እንዲሰጡኝ ጠየቁ። ራስ መንገድ ላይ ቆመህ ቆጥር ብለውኝ አረፉ። ታዲያ እነዚህ ተግዳሮቶች ይኑሩ እንጂ የፉል ብራይትስ የትምህርት መርሃ ግብር ተሳታፊ ምሁርና የጋዜጠኝነት ሙያ አሰልጣኙ ፕሮፌሰር ኪንግስሊ ንጋንጌ የጋዜጠኝነት ሙያ ትምህርትና በሙያዊ ስነ ምግባር መዘገብ ሊዳብር እንደሚገባ አጽንዖት ሰጥተው አሳስበዋል። ጋዜጠኞች እንዳያገኟቸው የሚደረጉ ብዙ መረጃዎች አሉ። ስለዚህ ብዙ ዘገባዎች የሚጠናቀሩት ባሉባልታ ላይ ተመርኩዞ ነው። የሐሰት መረጃዎች እዚህ ጋ ነው የሚመጡት። የመረጃ ተደራሽነትን የሚያረጋግጥ ሕግ እንዲወጣ የሚደረገው ግፊት መቀጠል አለበት። በካሜሮን ሕገ መንግሥት ውስጥ ተደንግጓል። ቢሆንም እስካሁን የመረጃ ተደራሽነት ድንጋጌው ሥራ ላይ ውሎ አላየነው። ካሜሩን ውስጥ ከማህበራዊ መገናኛዎች መስፋፋት ጋር ተያይዞ የተዛባ መረጃ ስርጭት እየጨመረ ሄዷል። ይህም ለብዙዎች ጋዜጠኞች የመረጃዎችን እውነትነት ማጣራት ብዙ ልፋት የሚጠይቅ እያደረገው ነው። ያም ቢሆን ጋዜጠኞች የሐሰት መረጃ መስፋፋትን ከመታገል ወደ ኋላ እንደማይሉ ነው የሚናገሩት። በጆድዛካ ዳሃንቱ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዩናይትድ ስቴትስ የተወካዮች ምክር ቤት የህፃናትን የኢንተርኔት ደህንነት ህግ እንዲያሳልፍ ጥሪ ቀረበ። በዚህ የዩናይትድ ስቴትስ ምክር ቤት የስራ ዘመን ህጻናትን ከማህበራዊ ሚዲያ ጠንቆች ለመከላከል በሁለት በሁለቱም ፓርቲዎች ትብብር የተያዘው ጥረት ጊዜው እያለቀበት ነው። የህጻናት የኢንተርኔት ደህንነት ህግ ከጸደቀ በኢንተርኔት ላይ ለአካለ መጠን ያልደረሱ ልጆችን ለሚመለከቱ የግል መረጃዎች ጥበቃዎችን ይደነግጋል። ለመናገር ነጻነት ተሟጋቾችና አንዳንድ ሪፐብሊካኖች ግን ህጉ ወደ ሳንሱር ሊያመራ ይችላል የሚል ስጋት አላቸው። የቪኦኤ የምክር ቤቱ ዘጋቢ ካትሪን ጊብሰን ተጨማሪ አላት፣ እንደሚከተለው ይቀርባል። ማህበራዊ ሚዲያ እንደገና በምክር ቤቱ ትኩረት ስር ወድቋል። የዚህ ዓመቱ የምክር ቤቱ የሥራ ዘመን ሊጠናቀቅ ጥቂት ቀናት ሲቀሩት በሕግ መወሰኛው ምክር ቤት የሪፐብሊካንና የዲሞክራቲክ ፓርቲ አባላት የተወካዮች ምክር ቤት የልጆችን የኢንተርኔት ደህንነት ሕግ እንዲያጸድቅ እየጠየቁ ነው። ሴኔተር ማርሻ ብላክበርን ሪፐብሊካን ሕፃናትን ከአልኮል፣ ከትንባሆ፣ ከጠመንጃ ጉዳት፣ ከኢንተርኔት ማስፈራሪያ ጥቃት የሚከላከሉ ፣ ጾታዊ ብዝበዛ ወይም ደግሞ ለወሲባዊ ምስሎች እንዳይጋለጡ የሚከላከሉ አካላዊ ደህንነትን የሚያስጠብቁ ሕጎች አሉ። በምናባዊው የኢንተርኔት ዓለም ግን እነዚህ ሕጎች የሉንም። ብላክበርን እንደ ኤሮፓ አቆጣጠር ከ1998 ጀምሮ ለአካለ መጠን ላልደረሱ ልጆች የኢንተርኔት ላይ ጥበቃን የሚሰጠውን የመጀመሪያውን ህግ በተባባሪነት ያረቀቁ ናቸው። ሪፐብሊካኑ የምክር ቤቱ አፈ ጉባኤ ማይክ ጆንሰን ግን ድንጋጌው የመናገር ነጻነትን ይገድባል የሚል ስጋት እንዳሳሰባቸው ይናገራሉ። በእርግጠኝነት ሁላችንም መቶ በመቶ ከጀርባ ያለውን መርህ የንግግር ነጻነትን የሚቆጣጠር እርምጃ ላይ የሚሰራ ስራ በትክክል መሰራት አለበት። ከመጠን ያለፈ ሊሆን አይገባም። የመንግስትን ስልጣን ለመገደብ የሚፈልጉ ወግ አጥባቂ ቡድኖች በዚህ ይስማማሉ። ሪቻርድ ማኒንግ አሜሪካውያን ለተገደበ የመንግስት ስልጣን የተባለው ድርጅት ፕሬዚደንት ናቸው። የመንግስት ባለስልጣናት ፍትሃዊ በሆነ መንገድ ይዳኛሉ ሉ ብዬ አላምንም። ምክንያቱም እነሱ በስሪት ለፖለቲካ ዓላማ የሚሰሩ የፖለቲካ ሰዎች ናቸው። የፖለቲካ ሰዎች ንግግርን የጥቃት መሳሪያ ሲያደርጉት ምን እንደሚከሰት አይተናል። ያ አደገኛ ነው። እዚያው መገታት አለበት። ይህንን ለማስፈጸም ሌላ የተሻለ መንገድ ማምጣትና አንዳንድ ተጨማሪ ጥበቃ መንገዶችን መፍጠር አለብን። ህጉን በማርቀቅ የተባበሩት የዴሞክራቲክ ፓርቲው ሴኔተር ሪቻርድ ብሎሜንተል በዚህ ወር መጀመሪያ ላይ እንደተናገሩት የማህበራዊ ሚዲያ መድረክ ኤክስ ባለቤቱ ኢላን መስክ በረቂቅ ህግ ዙሪያ ያሉ ስጋቶችን ለመፍታት ከህግ አውጪዎች ጋር መስራታቸውን ተናግረዋል። ሴኔተር ሪቻርድ ብሎሜንተል ዲሞክራት There's no censorship in this bill. There's no content moderation. <laughs> አማራጭ መተግበሪያዎችን የመስጠት ጉዳይ ነው። የቴክኖሎጂ ኩባንያዎች ሜታና ጉግል የሕግ ረቂቁን ይቃወማሉ። ተመራጩ ፕሬዚደንት ዶናልድ ትረምፕ በጉዳዩ ላይ አስተያየት አልሰጡም። ልጃቸው ዶናልድ ትረምፕ ጁኒየር የንግግር ነጻነትና የልጆቻችንን ደህንነት ሁለቱንም በአንድ ጊዜ መጠበቅ እንችላለን ሲሉ በማህበራዊ ሚዲያ ኤክስ ላይ ባሰፈሩት ጽሑፍ ገልጸዋል። የቀረበው የሕግ ረቂቅ በተግባር ሊሰራ አይችልም ይላሉ ማኒንግ ሪቻርድ ማኒንግ አሜሪካውያን ለተገደበ የመንግስት ስልጣን ድርጅት ፕሬዚደንት ስቴት አቶርኒ ጀነራል የክፍለ ግዛቶቹ አቃቢያን ህግ በፌዴራል የንግድ ኮሚሽን የወጡትን ማናቸውም ደንቦች የመውሰድ እድሉ ይኖራቸዋል። በየክፍለ ግዛቶቻቸው የንግግር ነጻነትን እነዚህን ደንቦች መሰረት አድርገው ለመወሰን ይችላሉ። መጨረሻ ላይ በ50 ክፍለ ግዛቶች 50 የተለያዩ ኢንተርኔቶች ይኖራሉ ማለት ነው። ቀደም ሲል የነበረው የህግ ረቂቅ በህግ መወሰኛው ምክር ቤት ዘጠና አንድ ለሶስት በሆነ ድምፅ አልፈዋል። የህግ ረቂቁ ደጋፊዎች ምክር ቤቱ አመቱ ከመጠናቀቁ በፊት ድምፅ እንዲሰጥበት እያበረታቱ ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሰብአዊ መብትና ኪነ ጥበብን የሚዳስስ ነው። ሰብአዊ መብቶችን በኪነ ጥበብ በኢትዮጵያ ይስተዋላሉ የሚባሉ የመብት ጥሰቶችን የሚዳስስ በቂ ምግብና ውሃ የማግኘት መብትን የሚያስተምርና ሴቶች በሕይወት የመኖር መብት እንዳላቸው የሚያስታውስ ተውኔት፣ የፎቶግራፍ አውደ ርዕይ እና ስዕል አዲስ አበባ ከተማ ላይ ለእይታ በቃ። የኢትዮጵያ ሰብአዊ መብት ኮሚሽን የኢትዮጵያ ወቅታዊ ሁኔታ መነሻ በማድረግ በሰብአዊ መብቶች ላይ ትኩረት ያደረገ የፊልም ፌስቲቫል በኢትዮጵያ ከተሞች በማካሄድ ላይ መሆኑን አስታውቋል። ኬኔዲ አባተ ዝርዝር አለው። በየዓመቱ ታህሳስ አንድ የሚከበረውን ዓለም አቀፉን የሰብአዊ መብቶች ቀን መነሻ በማድረግ የኢትዮጵያ ሰብአዊ መብቶች ኮሚሽን የሚያዘጋጀው በሰብአዊ መብቶች ዙሪያ ግንዛቤን የመፍጠር ዓላማ ያለው ዓመታዊው የሰብአዊ መብቶች ፊልም ፌስቲቫል ባለፈው ሳምንት ታህሳስ አራት ቀን በአዲስ አበባ ተከፍቷል። ዘንድሮ ለአራተኛ ጊዜ የተዘጋጀው ይህ ፌስቲቫል ትኩረት የሚሹና ማህበረሰቡ ተወያይቶባቸው መፍትሄ እንዲፈልግላቸው በሚመረጡ ወቅታዊ የሰብአዊ መብቶች ጉዳዮች ላይ ተንተርሶ እንደሚዘጋጅ የገለጹት የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ኢትዮጵያ ካለችበት አሁናዊ ሁኔታ ጋር በተገናኘ የዘንድሮ ፌስቲቫል በህይወት የመኖር መብት ላይ ዋና ትኩረቱን እንዳደረገ በመክፈቻ ዕለት ለአሜሪካ ድምፅ በሰጡት ቃለ ምልልስ አብራርተዋል። ያው በአገራችን በተለያዩ አካባቢዎች ያለው ግጭት በህይወት የመኖር መብትን አሁንም ትኩረት የሚሻ ጉዳይ ስለሆነ የዚህም አመት አንዱ ርዕስ በህይወት የመኖር መብት ላይ ነው። በተለይ ደግሞ የሴቶችን በህይወት የመኖር መብትን መሰረት አድርጎ የተዘጋጀ ነው። ሁለተኛው ደግሞ በተለይ የማህበራዊና ኢኮኖሚያዊ መብቶች ላይ የሚያጠነጥነው ነው። ውሃ የውሃ መብት በተመለከተ እና በቂ ምግብና በቂ ውሃን በተመለከተ እሱ ላይ ያጠነጠኑ የፎቶግራፍ ውድድሮችን አድርገናል። አራተኛው የሰብአዊ መብቶች ፊልም ፌስቲቫል በተለይ በሴቶች ልዩ ልዩ መብቶች ላይ ትኩረት ያደረጉ ሶስት ተውኔትና ፊልሞችን የፎቶግራፍ፣ የስዕልና የአጫጭር ጽሑፍ ስራዎች ውድድርና አውደርዮችን አካቶ ነው እየተካሄደ ያለው በአዲስ አበባ ዩኒቨርሲቲ ያሬድ ሙዚቃ ትምህርት ቤት። ፌስቲቫሉ በተጀመረበት ዕለትም ተመለሽ በተባለ ርዕስ የተዘጋጀ ተውኔት ለታዳሚያን ቀርቧል። የተውኔቱ ደራሲ የሆነችው የኢሰመኮ የሕግና ፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው ተውኔቱ በአሁኑ ወቅት በኢትዮጵያ ጎልተው የሚስተዋሉ የመብት ጥሰቶች ላይ የሚያተኩር እንደሆነ ታብራራለች። ተመለሽ የሚለው አጭር ተውኔት መነሻ ሀሳቡ በዙሪያችን ያሉ ወቅታዊ ያገራችን ሁኔታዎች ናቸው። በአንድ በኩል በሚሰሩት የልማት ስራዎች ሳቢያ የሚፈርሱ ሰፈሮች ከሚደርሰው ቀጥታ የኢኮኖሚያዊና የመኖሪያ ቤት እጦት በተጨማሪ የሚያደርሰውን ማህበራዊና ና የማህበራዊ ትስስር ሁነቶችን የማፍረስ የሚያደርሰው እነዛ ላይ የሚያደርሰው አሉታዊ ተጽዕኖ በአንድ በኩል እሱ ነው። ሁለተኛው እነዚህ አራት ገጸ ባህሪያት ሴቶች አንድ ከሰባት አመት በፊት የተከሰተን ሁኔታ ያስታውሳሉ። ይኸውም በአንድ ጎረቤታቸው ላይ የደረሰ በጎረቤት ቤት ልጆች መካከል የደረሰ የፆታዊ ጥቃት ነው። እና ብዙ ጊዜ ስለ ፆታዊ ጥቃት ስናስብ ስለ ቀጥታ ተጎጂዎች ነው የምናስበው። ሆኖ ቤተሰቦችንም የማጫጫ ዙሪያው ሰፈር ውስጥ የሚታዘበውም ሰው አንዳንድ ጊዜ በንግግር ሊሆን ይችላል ወይ በድርጊት ሊሆን ይችላል የሚያደርሱትን ጉዳቶች ባልታሰቡ ንግሮች እነዚህ ሁሉ ነው። የፍትህ ጥያቄ ሌላው የተውኔቱ ይዘት ሲሆን በኢትዮጵያ ይካሄዳል የተባለው የሽግግር ፍትህ ተጎጂዎችን ማዕከል ማድረግ እንዳለበት የሚያስገነዝብ መሆኑንም ደራሲዋ አስረድታለች። ሁሉም ግን ገጸ ባህሪያት አንድ የሚያረዳቸው ነገር ፍትህ እየጠበቁ ነው። ሁሉም ላለባቸው እቴቱ ለደረሰባት የገቢ እጦት ፍትህ ተጠይቃለች። ማርታ እንደዚሁ ፍትህ እየጠበቀች ነው። የሩብዳ እናት ፍትሃቸውን ከእግዚአብሔር አግኝተዋል አግኝቻለሁ ብለው ያምናሉ። ሩብዳ ደግሞ በሚያሳዝን ሁኔታ ራሷን ለማጥፋት ወስናለች። ያው ወንድሞቿ ያደረሱትን ጾታዊ ጥቃት በመሸማቸ መልዕክቱ ዋናው የፍትህ የሚጠብቁ ሴቶችን ማሳየት ግንዛቤ እንደው ለማስጨበጥ ያክል የተፈለገው ተጎጂዎችን ማዕከል ያደረገ የሽግግር ፍትህ እንዲደረግ አሁን ሊሰመቶ ከሚወተቡትባቸው ጉዳዮች አንዱ ነው እና እያንዳንዱ ሰው ያለውን ታሪክና ከየራሱ መነሻና ታሪክ አንጻር እንዴት አርጎ ፍትህ የኔም የሚጠብቀው ፍትህ ይሄ ነው ብሎ የሚለውን ማዳመጥ እንደሚያጠቃልል ለማስተላለፍ ነው ዋና የተፈለገ የፌስቲቫሉ አካል የሆነው የፎቶግራፍ አውደ ርዕይ በቂ ምግብና በቂ ውሃ የማግኘት መብት ላይ እያተኮረ ነው። ለእይታ ከቀረቡ 96 ፎቶግራፎች ውስጥ የተመረጡ ሶስት ፎቶግራፎችን ያነሱ ተወዳዳሪዎች ተሸልመዋል። ያልተሰሙ ድምጾች የሚል ርዕስ በሰጠው ፎቶግራፍ የተሸለመው በረከት ፈለቀ ስለ ፎቶው እንዲህ ያስረዳል። ያልተሰሙ ድምጾች ያልኩበት ምክንያት ልጆች፣ ስፔሻሊ ደግሞ ህጻናት በየአካባቢው ባለው ኮንፍሊክት ምክንያት ወደ ከተማ ያለው የፍልሰት መጠን ከፍተኛ እየሆነ በመምጣቱ ጉዳይ መሰረታዊ የሆነ የሰብአዊ መብት እጦት ልጆች ላይ በጣም እየደረሰ ይገኛል። ከነዚህም ውስጥ አንዱ ደግሞ ትልቁና ዋነኛው ምክንያት አንገብጋቢ የሆነ የምግብ አቅርቦት ነው። በየጊዜው የምናየው ነገር ነው። ሲለምኑን ሲጠይቁን፣ ምናምን በብዙ ነገር የምናየው ነገር ነው እና ይሄ ሁሉ ጫና የመጣው መሰረታዊ የሆነ ችግር አለ ብለን ስለምናስብ ችግሩም ደግሞ በየአካባቢ ያለው ያለመግባባትና ግጭቶች ናቸው ወደዚህ ከተማ እንዲፈልሱ ያደረጋቸው እና ምግብ ደግሞ መለመን ያለበት ሳይሆን መሰረታዊ የሆነ የሰብአዊ መብት ነው ማግኘት ያለባቸው ነው። ሕጻናትም ናቸው ትልቅ አይደሉም ብዬ ስለማስብ ያንን ነገር ነው ሞር ሪፍሌክት ማድረግ ያሰብኩት። በሴቶች ህይወት ላይ በማተኮር በህይወት የመኖር መብትን የሚተርኩ ስዕሎችና አጫጭር ስነ ጽሁፎችም የፌስቲቫሉ አካል ሲሆኑ በስነ ጽሁፍ ዘርፍ ያሸነፉ ጸሐፍት ተሸልመዋል። እስካሁን የተካሄዱ የሰብአዊ መብቶች ፊልም ፌስቲቫሎች ስለ ሰብአዊ መብት ግንዛቤ ከመፍጠር አንጻር የኪነ ጥበቡ ዘርፍ ጉልህ ሚና እንደሚጫወት ያሳዩ ስለመሆናቸው የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰል አብራርተዋል። የኪነ ጥበብና የስነ ጥበብ ስራዎች በጣም ጥሩ ሜተድ ስለሆኑ እነሱን ተጠቅመን ውይይቶች እንዲደረጉ የምናደርግበት ነው። ይሄንን እንግዲህ ትልቁ ውጤት ሰብአዊ መብትን ማስፋፋት ችለናል። እንዲወያዩ ማህበረሰቡ እንዲወያይ አድርጓል። በተለይ ደግሞ በተለሳለሰ ሁኔታ ሪፖርቶችን ብቻ በማየት ሳይሆን በሚያወያዩ የኪነ ጥበብ ስራዎች ትምህርቱን ማስተላለፍ ችለናል። ከዛ በተጨማሪ ደግሞ የአርት ባለሙያዎች በዚህ ስራ እንድትሳተፉና በተለያዩ ስራቸውን እያሳዩ ለድምፅ ለሌላቸው ሰዎች ድምፅ መሆን የሚችሉበትን ሁኔታ በተሻለ ሁኔታ በየዓመቱ እያሻሻልን ለማቅረብ ችለናል። ለአንድ ወር ያህል የሚቆየው አራተኛው የሰብአዊ መብቶች ፊልም ፌስቲቫል ከአዲስ አበባ በተጨማሪ በስምንት የክልል ከተሞች ተደራሽ እንደሚሆን ኮሚሽኑ አስታውቋል። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ። አሁን ደግሞ ወደ ሁለተኛው የአጋማሽ ዝግጅታችን እንሸጋገራለን። የሁለተኛው ዝግጅታችን የአዲስ አበባ ነዋሪዎች የቤት ክራይ ዋጋን አስመልክቶ የሰጡትን አስተያየት ይመለከታል። የአዲስ አበባ ከተማ ነዋሪ የቤት ክራይ ዋጋ ምሬት በአዲስ አበባ የሚታየው የቤት ክራይ ዋጋ ነዋሪው ሊቋቋመው የማይችለው ደረጃ ላይ መድረሱን የከተማ ነዋሪዎች ለአሜሪካ ድምጽ ገልጸዋል። መንግስት ከወራት በፊት ያለ አግባብ የሚደረግ የቤት ክራይ ዋጋ ጭማሪን ለማስቀረት ያለመ የመኖሪያ ቤት ክራይ ቁጥጥርና አስተዳደር ቢያወጣም ወደ አዲስ አበባ የሚፈልሰው ሰው ቁጥር ከፍተኛ መሆን፣ በሺዎች የሚቆጠሩ መኖሪያ ቤቶች በአንዴ መፍረሳቸውና ተመጣጣኝ ዋጋ ያላቸው መኖሪያ ቤቶች አለመገንባታቸው ለቤት ኪራይ ጦትና ለከፍተኛ ዋጋ ጭማሪ አስተዋጽኦ እያደረጉ መሆናቸውን ባለሙያዎች ይገልጻሉ። ስመኝሽ የቆየ የከተማውን ነዋሪዎች እና የከተማ ልማት ባለሙያዎችን አነጋግራ ተከታዩን ዘግባለች። ያለፉትን ሁለት አስርት ዓመታት በአዲስ አበባ ከተማ ውስጥ በኪራይ መኖራቸውን የሚገልጹትና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት የሶስት ልጆች አባት ባለፉት አራትና አምስት አመታት ውስጥ በከፍተኛ ሁኔታ እየናረ የሄደው የቤት ኪራይ ሊቋቋሙት የማይችሉ ደረጃ መድረሱን ይናገራሉ። ከራይ ቺ መኖር ከጀመርኩ አይቲንክ አንድ አስራ አምስት አስራ ስድስት አመት ሆነኝ እና ያለፉት አራት አምስት አመታት ግን በኪራይ መኖር ወደ የማይቻልበት የተደረሰበት ሁኔታ ሆኗል አዲስ አበባ ለምሳሌ ብጠቅስልሽ የዛሬ አመት አካባቢ አስራ አምስት ሺ ብር የምከፍልበት ቤት ሀምሳ ሺ ብር ነው የገባው ዋጋው መወደዱ ብቻ ሳይሆን የቤት ኪራይ ማግኘት ራሱ በጣም በጣም ከባድ ሆኗል እኚሁ የአዲስ አበባ ነዋሪ በቤት ፍለጋ ያሳለፉትን ውጣ ውረድም ያጋራሉ በጣም ብዙ ቤት ተለቀቀ ይባላል። ስቴጅ ወይ ተይዟል፣ ተከራይቷል ይባላል። በጣም ብዙ ቤት ታያለሽ። ዛሬ አይተሹ ነገ ዋጋ ለመደራደር ስትደውይ አይ ተከራየኮ ምናምን ትባያለች። ምክንያቱም ፈላጊ በጣም ብዙ ስለሆነ ብዙ ስለሆነ ምንም ያህል ዋጋ ደግሞ ቢጨምሩ አከራዮች የሚከራይ አያጡ። ስለዚህ የሚከራይ ስለማያጡ ነግበኔን ማሰብ ያለማሰብም ሊሆን ይችላል። ነግበኔንም እንደ እንዳያስቡም ያደርጋቸዋል በቃ በተመሳሳይ ሁኔታ ለደህንነታቸው በመፍራት ስማቸው እንዳይጠቀስ የጠየቁት ሌላው የአዲስ አበባ ነዋሪም ባለፉት ጥቂት ዓመታት በከተማዋ የፈረሱ የመኖሪያ ቤቶችና የተገነቡ ቤቶች ቁጥር አለመጣጣም ለከፍተኛ የቤት እጥረት መዳረጉን ያመለክታሉ። ከሁለት ሶስት ዓመት በፊት በአስር ሺዎች የሚቆጠር ጨረቃ ቤት ነው የፈረሰው። በአዲስ አበባ ዙሪያ ሸገርም ከተማ አስተዳደር የሚባለው እና በሱሉልታ በቡራዩ በጣፎ በአርባራት እስከ በዚህ በሰበታም በተለያየ በአምስቱ የሸገር ከተሞች ቤት ፈርሷል እና ዳሬ የነበረው ወደ አዲስ አበባ አሁን ደግሞ በዚህ በኮሪደሩ አዲስ አበባ የነበሩት እንግዲህ ሲፈርስ ደግሞ ወደ ዳሬ መውጣት መልሷል እና ሁለቱም ፈረሳዎች ብዙ ቤት በመፍረሱ የቤት እጥረት አለ ኪራይ ምንም ማለ የሚደረግ ሁለት መቶ ሶስት መቶ ፐርሰንት ነው የጨመረው በአዲስ አበባ ከተማ የሸቀጦች ዋጋ በከፍተኛ ሁኔታ በጨመረበትና የኑሮ ውድነት በተባባሰበት ወቅት ለቤት ኪራይ የሚከፍሉት ገንዘብ ከገቢያቸው ከፍተኛውን ድርሻ እንደሚወስድ የሚያመለክቱት ነዋሪው ይህ ሁኔታ በኑሯቸው ላይ እያሳደረ ባለው ጫና መማረራቸውንም ይናገራሉ። በፊት በጭቃ ቤቶች ከሁለት ሺህ ጀምሮ ይገኙ የነበሩት ዛሬ ከአምስት ስድስት ሺህ ከሰባት ሺህ ድረስ ነው። ለምሳሌ ኮንዶሚኒየም ሳይቶች ባለ አንድ መኝታ ከአስር ሺህ በታች አታገኝም ስቱዲዮ ደግሞ የሚባለው ምናልባት ስቱዲዮ በቃ ዘጠኝ ሺህ ትንሽ ዋጋው ነው አሁን አባዶ ኢቭን ግራውንድ ላይ ያሉ ቤቶች ባለ አንድ እስከ አስራ ስምንት ሺህ እስከ ሀያ ሺህ እየታገሱ ድረስ ሄዷል እና ምናልባት አሁን አዲስ ሲለሙት አካባቢ ለምሳሌ ቆየ ፈጬ የሚባለው ጋር ባለ አንድ አምስት ሺህ ስድስት ሺህ ውሃ የሌለው ምናልባት መብራት የሌለው መጸዳጃ የሌለው እንደዛ ነው ጆሞ አንድ ጆሞ ሁለት ጆሞ ሶስት ጎተራ ኮንዶሚኒየም ባለ አንድ አስራ ስምንት ሺ ደርሷል። አባዶ አስራ ስምንት ሺ ደርሷል። ወደ መሀል ሲግናልም ብርጭቆም ወይራም ሰፈር ያሉ ኮንዶሚኒየሞች አይታሰብም። ለዝቅተኛ ገቢ ላለው የሚታሰብ አይደለም። ፈታኝ ነው ለነዋሪውም፣ አጠቃላይ ለከተማውም፣ ከከተማውም ውጭ ላለው ሰው ፈታኝ ነው። የህዝብ ተወካዮች ምክር ቤት መጋቢት ሀያ አራት ቀን ሁለት ሺ አስራ ስድስት ዓመተ ምህረት የመኖሪያ ቤት ኪራይ ቁጥጥርና አስተዳደርን አዋጅ አጽድቋል። የአዋጁ ዓላማም የቤት ኪራይ ዋጋ የማህበረሰብን አቅም ያገናዘበና ወቅታዊ ሁኔታን መሰረት ያደረገን መሆኑም ተገልጿል። በዚህ መሰረት አዋጁ አንድ አከራይ የኪራይ ዋጋ ጭማሪ ማድረግ የሚችለው የኢኮኖሚውን ሁኔታ ባገናዘበ መልኩ በአመት አንዴ ብቻ መሆኑን የሚደነግግ ሲሆን የቤት ኪራይ ውል ሳይጠናቀቅ ተከራይን ከቤት ማስወጣትም ይከለክላል። ይህ ድንጋጌ የተጋነነ የቤት ጭማሪን አላስቆመም ሲሉ የሚከራከሩት የአዲስ አበባ ነዋሪዎች ግን እንደውም አላግባብ ከመኖሪያቸው እንዲወጡና ቋሚ መኖሪያ እንዳይኖራቸው ማድረጉን ነው የሚገልጹት። በፊት ስኖር በዓመት በሁለት ዓመት የተወሰነ ገንዘብ፣ ይህን ያህል ገንዘብ ጨምር፣ ይህን ያህል ገንዘብ ጨምር እየተባልኩ እየጨመርኩ ኖሪ ያውቃሉ። ያለፉትን ሁለት ቤቶች ስለቅ ግን የቤት ኪራይ ጭማሪው በጣም ትልቅ ስለሚሆን አንዳንድ ሰው ያለ ነዋሪ ላይ በጣም ብዙ ብር መጨመር ስለሚፈራ ወይም ደግሞ ስለሚሳቀቅ ቤቱን እንፈልገዋለን ልቀቁልን ነው የሚሉት። ያው መጨረሻ ላይ እኔም ቤቱን እንፈልገዋለን ልቀቅልን የተባልኩት። ምክንያቱም እኔ እዛ ባለውበት ቤት ብጨምር ትንሽ ብር ነው የሚሆነው። እኔ ስወጣ ግን ቢያከራዩት እኔ ከምከፍል ከነበረው ከሶስት እጥፍ በላይ ስለሚያከራዩት የሆነውም እንደዛ ስለሆነ ማለት ነው። ያው የሚያነሱት ኑሮ እየተወደደብን ነው ለእኛም በተለይ ያላቸውን ቤት አከራይተው ብቻ የሚኖሩ ሰዎች ገቢያቸው ኪራይ ከሆነ ሁሉ ነገር እየተወደደ ነው። ሁሉ ነገር ሲባል ሁሉም የሚበላውም የሚጠጣውም፣ የሚተነፈሰውም ነገር ውድ ሆኗል። ስለዚህ እነሱም ላይ ለመፍረድ ከባድ እየሆነ መጥቷል። አዲስ አበባ ላይ የሚታየው የመኖሪያ ቤት ችግር ከሁለት ትውልድ በላይ የዘለቀ ነው የሚሉት የከተማ እቅድ ባለሙያና የአዲስ አበባ ዩኒቨርሲቲ መምህር አርክቴክት ዮሐንስ መኮንን በመዲኗ የሚታየው የመኖሪያ ቤት እጥረት ምክንያት ምን እንደሆነ ያብራራሉ። መጀመሪያው ምንጩ ከፍተኛ ቁጥር ያላቸው ዜጎች ወደ ከተማ እንደሚመጡ ታውቆ በቂ መሰረተ ልማት ዝግጅት አለመደረጉና የከተማ እቅድ ወይም የከተማ ፖሊሲ አለመኖሩ አንደኛው ችግር ምንጭ ነበረ። ሁለተኛ ይሄን ችግር ለመፍታት የተከረበት መንገድ ደግሞ ሌላ ችግር ነበር። ምክንያቱም መንግስት ሁሉንም ነገር እኔ ቤት ሰርቼ በዝቅተኛ ኑሮ ለሚኖሩ ሰዎች ቤት እሰጣለሁ፣ አከፋፍላለሁ ብሎ አሰበና መንግስት ቤት ሰርቶ ለመስጠት ሞከረ። ያን የነበረው የመጀመሪያ እቅድ አምስት መቶ ሺህ ቤት ቤቶችን በአምስት አመት የመስራት እቅድ ነበረ። አስራ ስምንት ወይም ሀያ አመት ነው አሁን እሱ እቅድ ከተጀመረ አንድ ሚሊዮን ቤት በአምስት አመት ለመስራት የነበረው እቅድ ከሀያ አመት በኋላ ስንገመግሙ አምስት መቶ ሺ አካባቢ ነው። ስለዚህ የተካሄደበት ችግሩን ለመፍታት የተካሄደበት መንገድ ትክክል አልነበረም። አርክቴክት ዮሐንስ አክለው መንግስት በአግባቡ ኃላፊነቱ ባለመወጣቱ ምክንያት ዜጎች መሰረተ ልማት ባልገባባቸውና ለመኖሪያ ምቹ ባልሆኑ አካባቢዎች ህገወጥ በሆነ መንገድ የጨረቃ ቤቶችን እንዲገነቡ እንዳስገደዳቸው ያመለክታሉ። የኪነ ሕንፃና የከተማ ልማት ባለሙያ የሆኑት አቶ ኤርሚያስ ተሰማ በበኩላቸው በተለይ በአሁኑ ወቅት ለመኖሪያ ቤት እጥረትም ሆነ ከፍተኛ ዋጋ ጭማሪ ምክንያት ሆነዋል የሚሏቸውን ተጨማሪ ነጥቦች ያብራራሉ። አሁን ያው መንግስት ያደረገው የማክሮኢኮኖሚ መሻሻያ፣ እንዲሁም በአጠቃላይ በሀገሪቱ ያለው የኑሮ ውድነት የመሳሰሉት ይህንን አብረው ተጽዕኖ ያሳድራሉ ማለት ነው። ከዚህ በተጨማሪ ደግሞ በቅርብ የተካሄዱ ልማቶች አሉ። የኮሪደር ልማት። በዚህ ምክንያት የተነሱ ነዋሪዎች አሉ ከዛ አካባቢ። ስለዚህ እዛ አካባቢ ከራዩ የነበሩ ሰዎች፣ በፊት ቤቶቹ ያው የጥራት ደረጃቸው ዝቅተኛ በመሆኑ ምክንያት በቅናሽ ዋጋ ይገኙ ነበር ቤቶች እዛ አካባቢ ከሆነ የአካባቢ በሚጠረግበት ጊዜ፣ ለልማት ቤት በሚፈለግበት ጊዜ እንደሱ አይነት ዝቅተኛ ጥራት ያላቸውን ቤቶች ማግኘት እንደ በፊቱ አይሆንም ማለት ነው። ስለዚህ እሱም የሚጨምረው ተጽዕኖ ይኖራል ማለት ነው። አጠቃላይ የቤት አቅርቦት ጥረት እና አሁን ያሉ የሀገሪቱ ወቅታዊ ለውጦች አብረው ተጽዕኖ ያሳደሩበት እንደሆነ መገመት ይችላል። አዲስ አበባ ውስጥ እየተካሄደ ያለው የኮሪደር ልማት የከተማውን ውበት ከመጨመር አንጻር ከፍተኛ ሚና እንዳለው የሚገልጹት የአዲስ አበባ ነዋሪ በፈረሳው ምክንያት ግን በርካታ ነዋሪዎች ለከፍተኛ የኪራይ ወጪ መዳረጋቸውን ያሰምሩበታል። በፈረሰው ምክንያት ያው ብዙዎች ከቤታቸው ፈርሶ ወጥተዋል። የቤት እጥረት መጥቷል። ብዙ ቤት በመፍረሱ ኪራይም የመጥፋት ነገር ነው ያለ። በዚህ ዙሪያ የአዲስ አበባ አስተዳደርን ምላሽ ለማካተት ያደረግነው ጥረት ለጊዜው አልተሳካም። የመኖሪያ ቤት እጥረትና የመኖሪያ ቤት ኪራይ መናር ነዋሪዎቹ ላይ ያስከተለውን ከፍተኛ የኑሮ ውድነት ጫና ለመቀነስ መንግስት ከግል አልሚዎቹ ጋር በመሆን የተለያዩ ጥረቶችን እያደረገ መሆኑን ያመለከቱት አቶ ኤርሚያስ ግን የሚፈለገውን ለውጥ ግን ላያመጣ ይችላል የሚል ስጋታቸውን ያጋራሉ። በቂ የማይሆንበት ምክንያት ለምንድን ነው? የተወሰኑ የሳምፕል ስራዎች ነው ያሉት እንጂ በሰፊው የሚሰሩ ስራዎች የሉ ለምሳሌ ቤት በብዛት መስራት ከፈለገን፣ ቤት በብዛት ማቅረብ ከፈለገን የቤት ማምረቻ ግብዓቱም እንደዛው በብዛት መቅረብ አለበት። ስለዚህ ተጨማሪ የሲሚንቶ ፋብሪካ ሊሆን ይችላል ወይም ሌሎች የግንባታ ግብዓት። የግድ በሲሚንቶ መገንባት የለብንም፣ ግን በአማራጭ የግንባታ መንገዶችም ቢሆን በብዛትና በጥራት ማምረት መቻል አለበት። የመሬት አቅርቦት እንደዚሁ፣ ምክንያቱም መሬት ከቤቶች ውስጥ ከሰላሳ ፐርሰንት በላይ ይፈጃል። ስለዚህ እዛ ላይ መሬት ላይም መንግስት አንዳንድ ለውጦችን ማድረግ ይችላል። እንደዚሁም ደግሞ ለአልሚዎች ገንዘብ ከወለድ በአነስተኛ ወለድ አትሊስት ብድር የሚያገኙበትንም ሁኔታዎች ማመቻቸት ይችላል። ይሄ በአንዳንድ እንደ ህንድ ባሉ ሀገሮች በማድረግ የቤት ዋጋ የቤትን አቅርቦት ለመጨመር የተጠቀሙባቸው መንገዶች ናቸው። አቶ ኤርሚያስ አክለው በቅርቡ የወጣው የሪል ስቴትና የቤት ግመታ አዋጅ በጎ ጅምር መሆኑንና ተግባራዊነቱ ትኩረት ሊሰጠው እንደሚገባም ጨምረው ተናግረዋል። የአዲስ አበባ ነዋሪዎችም ዋና ጥያቄያቸው መንግስት ለከተማዋ ባዘጋጀው የልማት እቅድ ውስጥ መሰረታዊ የሆነው የመኖሪያ ቤት አቅርቦት ቅድሚያ እንዲሰጠው ነው። ድሮም ልጅ ሆነንም ትምህርት ቤት ስንማር የሰው ልጅ ቤዚክ ኒድ ምግብ፣ ልብስ፣ መጠለያ ነው። ሌሎቹ ነገሮች ቀስ እያሉ የሚመጡ መኖር ሰው መኖር ሲችል በአግባቡ ሲችል የሚጨመሩ ነገሮች ናቸው። ሌሎቹ ነገሮች ላይ ከማተኮር ሰው በትክክል መኖር ችሏል ወይ የሚለው ላይ ፎከስ አድርጎ መስራት ቢችል መንግስት ለውጥ ይመጣል ብዬ አስባለሁ። በአዲስ አበባ ከተማ ውስጥ እየተባባሰ የሄደውን የመኖሪያ ቤት እጦት ለመቅረፍ የከተማ መስተዳድሩ በተለያዩ ዓመታት መፍትሄ ያላቸውን እርምጃዎች መውሰዱን ቢገልጽም በመዲናዋ የሚታየው የቤት ችግር ሰፊና ውስብስብ እንደሆነ መቀጠሉን የከተማ ልማት ባለሙያዎቹ ያመለክታሉ። መንግስት ችግሩን ለመፍታት መዋቅራዊ ለውጦች ማድረግ እንደሚኖርበትም ያሳስባሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ ከዚሁ የኑሮ ውድነት ሳንወጣ ለኑሮ ውድነቱ መባባስ በንግዱ ስርዓት ውስጥ ያሉ ደላሎች አንዱ ምክንያት ናቸው ተባለ። በኢትዮጵያ የህገ ወጥ ነጋዴዎችና ደላሎች ሸማቾች ሸማቹን ማህበረሰብ ለተባባሰው የኑሮ ውድነት ዳርገውታል ሲሉ የሸማች መብት ተቆርቋሪ ማህበራትና የህዝብ ተወካዮች ምክር ቤት አባላት ይከሳሉ። ነጋዴዎች በበኩላቸው መንግስት ግብርን ጨምሮ ህጋዊ ነጋዴዎች ላይ የሚያደርሰው ጫና በርትቷል ሲሉ ቅሬታቸውን ያሰማሉ። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ደግሞ ለተፈጠረው የዋጋ ንረት አንዱ ምክንያት የዘመነ የንግድ ስርዓት መፍጠር አለመቻሉ መሆኑን ይናገራሉ። በኢትዮጵያ በአሁኑ ያለው የሸቀጦች የዋጋ ንረት 19 በመቶ እንደሆነ የሚገልጸው መንግስት በበኩሉ የዋጋ ንረትን ለማረጋጋት እየሰራው ነው ሲል ይገልጻል። አስማማው አየነ በዚህ ጉዳይ ላይ ያዘጋጀው ዘገባ እንደሚከተለው ይቀርባል። የምግብ ሸቀጦችን ጨምሮ በሀገር ውስጥ በሚመረቱም ሆነ ከውጭ በሚገቡ ምርቶች ላይ በየጊዜው የሚጨመረው ዋጋ እንዳማረራቸው የአሜሪካ ድምፅ በተለያየ ጊዜ ያነጋገራቸው ነዋሪዎች ሲገልጹ ቆይተዋል። አቶ ቁሙላቸው አበበ ከተቋቋመ አራት ዓመት የኖሩና በሸማቾች መብት ማሳወቅ ላይ የሚሰራው የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር ናቸው። የኑሮ ውድነቱ በሸማቹ ላይ ያደረሰ ያለውን ጫና ከትል ያስረዳሉ። ከፍተኛ ችግር እና ስቃይ ላይ ነው ያለው። እንግዲህ ሸማች የምንለው አንድን ምርት ወይንም አገልግሎት ለትርፍ ሳይሆን ለፍጆታ የሸምት ከሆነ ሸማች ነው እና ይሄ አብዛኛው ሸማች በሰራተኛ ነው። የመንግስት ተቀጣሪ ነው። አነስተኛ ገቢ ያለው ነው ላይ በዚህ በኑሮ ውድነቱ በዋጋ ግሽበቱ ከፍተኛ ጉዳት እየደረሰበት ልጆቹን ተማር እሱም በቀን ሁለቴ በቀን ሶስቴ መብላት እስኪቸገር ድረስ ያው በተለያዩ መገናኛ ጉዛት ሰምታላችሁ የመንግስት ሰራተኛው ከአቅሙ በላይ እየሆነ መምህሩም፣ ሌላው የህብረተሰብ ክፍልም በኑሮ ውድነቱ በዋጋ ግሽበቱ የተነሳ ከፍተኛ ለሆነ የኢኮኖሚ፣ የማህበራዊ፣ የስነልቦናዊ ችግር ተዳርጎ በከፍተኛ መከራና ሰቆቃ ውስጥ ነው ያለው። የህዝብ ተወካዮች ምክር ቤት ማክሰኞ ህዳር 24 2017 ዓ ም የንግድና ቀጠናዊ ትስስር ሚኒስቴር የስራ ክንውን ሪፖርቱን ባዳመጠበት ወቅትም የምክር ቤቱ አባል አቶ አበራዳሙም ህዝቡ በኑሮ ውድነቱ መማረሩን ገልጸዋል። በዓለም አቀፍ ተጨባጭ ሁኔታዎች ምክንያት ከውጭ የሚገቡ ሸቀጦች ዋጋ የኑሮ ውድነቱን ግን እያጓ ነው ከመሆኑም በላይ በተለይ በአገር ውስጥ ምርቶች ላይ የሚደረገው ምክንያት የለሽ ጭማሪ የህዝቡን ኑሮ እንዲመሳቀቃቀል አድርጎታል። በኢትዮጵያ አሁን ያለው የሸቀጦች ዋጋ ንረት 19 በመቶ እንደሆነ መንግስት ይገልጻል። ይህም ባለፈው ዓመት በተመሳሳይ ጊዜ ከነበረው 29.2 በመቶ ከፍተኛ የሆነ ቅናሽ ያሳየ መሆኑን በመጥቀስ የዋጋ ንረትን ለማረጋጋት እየሰራ መሆኑን የንግድና ቀጣናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ለምክር ቤቱ ተናግረዋል። የመሠረታዊ ሸቀጦች አቅርቦትን በተመለከተ ባለፉት አራት ወራት አምስት ወራት ገደማ በዋናነት መሰረታዊ ሸቀጥ አቅርቦት የሚባሉ ጉዳዮች ሲቀርቡ የነበሩት በመንግስት ሳይሆን በግሉ ሴክተር በተለይ በፍራንኮ ቫሉታ አማካኝነት መንግስት ቀረጥና ታክስ ነፃ አድርጎ ገብቶ ነው ገበያ ሊረጋጋ የቻለው። የዋጋ ንረትን ለመቆጣጠር ባለፉት አምስት ወራት በ105,000 ህግ ወጥ ነጋዴዎች ላይ እርምጃ ተወስዷል ሲሉ ለምክር ቤቱ የገለጹት ሚኒስትሩ ይህም ውጤት አምጥቷል ሲሉ ይገልጻሉ። የአሜሪካ ድምፅም ለኑሮ ውድነቱ መባባስ አንዱ ምክንያት ተደርገው የሚጠቀሱት ነጋዴዎችን በተመለከተ በመርካቶ የሚሰሩ ነጋዴዎችንና የአዲስ አበባ ከተማ ነጋዴዎች ማህበራትን ለማነጋገር ያደረገው ጥረት አልተሳካም። ይሁንና ከሶስት ሳምንት በፊት በአዲስ አበባ ከተማ የሚሰሩ ነጋዴዎች ከከተማ ከፍተኛ የስራ ኃላፊዎች ጋር በነበራቸው ውይይት ታክሲን ጨምሮ በመንግስት የሚደርስባቸውን ጫናና አሰራሮችን በተመለከተ ቅሬታቸውን ሲያቀርቡ በከተማ አስተዳደሩ የመገናኛ ብዙኃን በተላለፈው ውይይት ላይ ተደምጠዋል። ባልተማከለ ሲስተም ውስጥ ነው ያለ፣ ነው ደረሰኝ አልቆረጥክም ተብዬ መቶ ብር አትርፌ መቶ ሺ ብር እኮ ነው የምጠየቀው። የንግድ ስርአቱ ካልተስተካከለ የታክስ ስርአቱ እጅግ በጣም ሊስተካከል አይችልም። መጀመሪያ የታክስ ስርአቱ መስተካከል መቻል አለበት፣ የንግድ ስርአቱ በአዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት መምህር የሆነው ዶክተር ዳኪቶ አለሙ በሸማቹ ላይ ለሚከሰቱ የተጋነኑ ዋጋ ጭማሪዎች መንግስት በህጋዊ ነጋዴዎች ላይ የሚፈጥረው ጫና አንዱ ምክንያት መሆኑን ያስረዳሉም የታክሱ ባለስልጣን ብዙም ጊዜ ንግዱ ላይ ያለው ማህበረሰብ ፖዘቲቭሊ አይ ነገሮችን በከማይጥተች በተቃራኒ ታክሲ ያጭበረብራል በሚለው ማይንድ ሴት ነው የሚንቀሳቀሰው ማለት ነው። ይህ አይነት አካሄድ ደግሞ ፎርማል ውስጥ የገቡትም በተሻለ ቢዝነስ ስራ ላይ እንዳይሰማሩ፣ በጥሩ ሁኔታ እንዳያድጉ፣ እነሱም ደግሞ በሌላ በኩል በፎርማል ሆኖ በትክክለኛ ሁኔታ ሰርቶ ከመበልጸግ በጎን በኩል መሄድን ይታያል። ፎርማል የሆኑት ላይ ከፍተኛ የግብር ጫና እንዳለ እገምታለሁ ማለት ነው። ይሄ ሲሆን ደግሞ እነዚህ ፎርማል የሆኑት በአስመጪነት ሊሆን ይችላል፣ በአምራችነት ላይ የተሰማሩ ሊሆኑ ይችላሉ። እነሱም ቴክኒካል ያው ወደ ሽያጭ በሚሸጡ እቃዎች ላይ ዋጋቸውን ከፍ ማድረጋቸው አይቀርም ሰው መጨረሻ ላይ ሸማቹ ማህበረሰብ ላይ ከፍተኛ የዋጋ ጫና እንደሚፈጥር ይዘንገመታል ማለት ነው በንግድ ስርዓቱ ሰንሰለት ውስጥ ያሉ ደላሎች ሌላው የሸማቹ ማህበረሰብ ለገጠመው የኑሮ ውድነት ምክንያት ተደርገው ይነሳሉ ደላሎች የሸቀጦች ዋጋ እንዲኖር ያደርጋሉ ሲሉ ጥናት አጣቅሰው የሚናገሩት የኢትዮጵያ ሸማቹ መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁምላቸው አበበ ማህበረሰቡ ላይ የሚደርሰውን የኑሮ ጫና ለመቀነስ ከተፈለገ መንግስት ይህን ማስተካከል ይኖርበታል ይላሉም የግብይት ስርዓት እኮ የሚመራው በደላላ አሁን ከአርባ ምንጭ የሚመጣ ሙዝ አዲስ አበባ የሚረከቡት የተወሰኑ ሰዎች ናቸው። ከዛም ደግሞ ወደዚህ የሚያወጡት በዛ አካባቢ ባሉ ደላሎችና አዲስ አበባ ውስጥ ባሉ ተረካቢዎች። የኢትዮጵያ ጥናት ኢንስቲትዩት አንድ ጊዜ ባደረገው ጥናት ምርት ከአምራቹ ሸማቹ ጋር የሚደርሰው አምሳ ስምንት በመቶ ጨምሮ ነው። አምሳ ስምንት በመቶ የሚጨምረው ለአርሶ አደሩ ወይም ለአምራቹ ሳይሆን በመሀል ያለው ደላላና ምንም እሴት የማይጨምር የገበያ ተዋናይ አምሳ ስምንት በመቶ ጨምሮ ነው። ለእኛ ለሸማቸው የሚያደርሰው ደላላ የማይገባበት የኢኮኖሚ ዘርፍ የማይገባበት የሕይወታችን ቅንጣት የለም። በንግድ ስርዓት ውስጥ አሉ ስለተባሉ ደላሎች በተመለከተ በህዝብ ተወካዮች ምክር ቤት ጥያቄ ተነስቶላቸው የነበሩት የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በበኩላቸው መሰረታዊ ሸቀጦችን ጨምሮ በአንዳንድ የንግድ ስርዓት ውስጥ ባሉ እሴት በማይጨምሩ ባሏቸው የደለላ ስራዎች ላይ እርምጃ ተወስዷል ሲሉ ተናግረዋል። ደላላን በተመለከተ ደላላ በዓለም አቀፍ ደረጃ ኤጀንት የሚባለውን ስያሜ የያዘ ነው። ትልቅ የተከበረ ሙያ ነው። በእኛ ሀገር ሳይስሩ መክበር ልምምድ ማሳያ የሆነው ደለላ ቫሊዩ አድ ሳያደርጉ ከናወን ተግባር በመሆኑ በተለይ በመሰረታዊ ሸቀጦች ግልጋሎት እና በንግድ ስርዓቱ ውስጥ እሴት በማይጨምር ግልጋሎት የሚገኝ ሀብት በመሆኑ የፌደራል ንግድና ቀጠናዊ ትስስር ሚኒስቴር አንዳንድ የደለላ መስኮችን በተለይ በቁም እንስሳት፣ በመሰረታዊ ሸቀጦች ደላላ ከግብይት እንዲወጣ የንግድ ስራ መደቡን ጭምር ነው የፋቅ ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ብርሃን ኃይሉ ናት። ዋና አዘጋጅ ጽዮን ግርማ። ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ጠናስጥልን።